የመንግሥትን ሀብት የመንግሥትን ለምርጫ ቅስቀሳ መጠቀም ሕገወጥ መሆኑን ያስታወሱት በሚኒስትር ማዕረግ የኢትዮጵያ ምርጫ ቦርድ ሰብሳቢ ፕሮፌሰር መርጋ በቃና መንግሥታዊ እንቅስቃሴውን ግን መቆጣጠር አንችልም ሲሉ ተናግረዋል። ቦርዱ የዘንድሮውን ምርጫ ለማስፈጸም በትክክለኛ መንገድ እየተጓዘ መሆኑን የገለጹት ፕሮፌሰር መርጋ ነገሮች ከኛ አቅም በላይ ከሆኑ ስራዬን በፈቃዴ የመልቀቅ መብት አለኝ ብለዋል። ፕሮፌሰር መርጋ ዛሬ ለውጭ አገር ጋዜጠኞች የሰጡትን መግለጫ የተከታተለው እስክንድር ፍሬው ነው ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ቁጥር አንድ ሰው ዛሬ ከውጭ ሀገር ጋዜጠኞች ሲገናኙ የጠበቃቸው ጥያቄ በርካታ፣ የዳሰሱትም ርዕስ ሰፊ ነው። በሚኒስትር ማዕረግ የቦርዱ ሰብሳቢ ፕሮፌሰር መርጋ በቃና ምርጫው ሳምንት ሲቀረው በሰጡት በዚህ መግለጫ በርካታ ጋዜጠኞች ተገኝተዋል። ገዢው ፓርቲ ኢህአዴግ የመንግስትን ሀብት ሳይቀር ለቀስቀሳ እንደሚጠቀም ስሞታዎች ይደመጣሉ በሚል የተነሳው ከቀረቡላቸው ጥያቄዎች አንዱ ነበር። ፕሮፌሰር መርጋ በሰጡት ምላሽ ገዢው ፓርቲም ሆነ ተቃዋሚዎች ይህንን ማድረግ እንደማይችሉ በሕግ መቀመጡን ገልጸዋል። ይህንን ሕግ ከማስፈጸም አንጻር ግን መታወቅ ያለባቸው ሁኔታዎች መኖራቸውን አብራርተዋል። በሕግ የመንግሥት ሀብት ለምርጫ ዘመቻ እንዲውል አይፈቀድም። ገዢው ፓርቲም ሆነ ሌሎች ተቃዋሚ ፓርቲዎች የመንግሥትን ሳይሆን የራሳቸውን ሀብት ነው መጠቀም ያለባቸው። ነገር ግን ጀርመን ውስጥ ጭምር ያየሁት ግራ የሚያጋባ ነገር አለ። በዲሞክራሲና በሌላውም ዘርፍ በከፍተኛ ሁኔታ ካደጉት አንዷ በሆነችው ጀርመን ገዢ ፓርቲ መንግሥት ነው። ስለዚህ መንግሥታዊ አገልግሎቶችን መቆጣጠር አንችልም። ለምሳሌ የሆስፒታልና የመንገድ ምረቃን መቆጣጠር አንችልም። ተፎካካሪ የፖለቲካ ፓርቲዎች ይህን እንድንቆጣጠር ግፊት ያደርጉብናል። ያን ለማድረግ መብቱ የለንም። የመንግስትን ሀብት በተመለከተ ግን ለምርጫ ዘመቻ ከተጠቀሙበት እርምጃ እንወስዳለን። በፕሮፌሰር መርጋ የተጠቀሰው የአንዳንድ ተቃዋሚዎች ቅሬታ በመንግስት ባለስልጣናት እየተካሄደ ያለው የልማት ተቋማት የምረቃ ስነ ስርዓት ነው። በነቀምቴ ከተማ ለሚገነባው የአውሮፕላን ማረፊያና የብረታ ብረት ኢንዱስትሪ በትናንትናው ዕለት የመሰረት ድንጋይ ያኖሩት ጠቅላይ ሚኒስትር ኃይለማርያም ደሳሌ ለምሳሌ ለነዋሪዎች ንግግር አድርገዋል። በኢትዮጵያ ብሮድካስቲንግ ኮርፖሬሽን በታየው በዚሁ ንግግራቸው መጪው ጊዜ ከድርጅታችን ኦህዴድ እና ኢህአዴግ ጋር ብሩህ ነው ሲሉ ተደምጠዋል። ጠቅላይ ሚኒስትሩ አንዳንድ ተቃዋሚ ፓርቲዎች በምርጫ ቅስቀሳ ወቅት ችግር እንደሚያጋጥማቸው በመጥቀስ ቦርዱ ምን እርምጃ እንደሚወስድ ለሰብሳ ለአብዩ የቀረበ ጥያቄም ነበር። ቦርዱ ገዢውን ፓርቲም ሆነ ተቃዋሚዎችን በእኩል ዓይን እንደሚመለከት ያስረዱት ፕሮፌሰር መርጋ የተወሰዱ እርምጃዎችን ለማሳያነት ጠቅሰዋል። ገዢው ፓርቲም ሆነ ተቃዋሚዎች የእኛ ዜጎች ናቸው፣ በእኩልነት ልናስተናግዳቸው ይገባል። በግልጽ ነው እየተናገርኩ ያለሁት። በገዢው ፓርቲ ሰዎችም ላይ እርምጃ ወስደናል። ለምሳሌ በምዕራብ ሸዋ በመድረክ የምርጫ ዘመቻ ጊዜ ችግር የፈጠረ የገዢው ፓርቲ አባል ታስሯል። በወለጋ በተለይም በአባይ ጮመን ለምርጫ ዘመቻ የተመቸ ሁኔታ ባለመፍጠሩ አንድ የጸጥታ ኃላፊ ከስራው ተባሯል። ስለዚህም አስፈላጊ ሲሆን እርምጃ እንወስዳለን። ምርጫውን በተመለከተ ሁሉም ነገር በመልካም ሁኔታ እየሄደ በትክክለኛና በህጋዊ መንገድ እየተሰራ መሆኑን ፕሮፌሰር መርጋ ያምናሉ። ይህ ባይሆን ግን በግላቸው ጭምር ኃላፊነት እንደሚወስዱ ነው ለጋዜጠኞች አብራሩት። አዘርዋይስ አዊል ሃቭ ቱ ሪዛይን ፍሮም ዚስ ጆብ ጎ ቱ ማይ ዩኒቨርሲቲ ዋት ካን አይ ዱ ፍሮም ኢት አሚር ቱ ሰርቭ ዘ ኮንስቲቱሽን አሚር ቱ ሰርቭ ማይ ኔሽን ካለ፣ በለዚያ ከዚህ ኃላፊነት በፈቃደኝነት እለቃለሁ፣ ወደ ዩኒቨርሲቲ መምህርነት የምመለሳለሁ። እዚህ ቁጭ ብዬ ምን እሰራለሁ? እዚህ ያለሁት ሕገ መንግሥቱን ለማገልገል ሀገሬን በነጻነት ለማገልገል ነው። በነጻነት ነገሮች ከኔ አቅም በላይ ከሆኑ ስራዬን በፈቃደኝነት የመልቀቅ መብት አለኝ። ሁሉም ነገር በትክክለኛ መንገድ እየተሰራ ነው። ሁሉም ነገር በተያዘውና በታቀደው መሠረት እየተከናወነ ነው። ስለዚህ እኔ እስከማውቀው ድረስ ከመንግሥት በሚደረግ የገንዘብ ድጋፍ ይሁን ከነጻ የአየር ሰዓት ድልድልም ይሁን ከሎጂስቲክስ ዝግጅት ወይም ከሥልጠናና ከአቅም ግንባታ አንጻር በዚህ ዓመት ለፖለቲካ ፓርቲዎች የተፈጠረው ምቹ ሁኔታ የተለየ ነው። የፖለቲካ ፓርቲዎች የገንዘብ ምንጭ ግልጽ መሆን እንዳለበት በመግለጫው ያስረዱት ፕሮፌሰር መርጋ መዋጮ ማግኘት የሚችሉት ከአባሎቻቸውና ከኢትዮጵያውያን ደጋፊዎቻቸው ብቻ መሆኑን አስታውቀዋል። በሰማያዊ ፓርቲ የተመደበውን ዘጠና ሁለት ሚሊዮን ብር ማጣራት የተፈለገውም ከዚህ አንጻር እንደሆነ ነው የጠቆሙት። ፓርቲው በሰጠው ምላሽ ገንዘቡ በቅድ የተያዘና ገና የሚሰበሰብ መሆኑን መግለጹ ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ